ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምን አምሽታችኋል? የተከበራችሁ አድማጮች የረቡዕ ጥር 16 2010 ዓ ም ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ቆንጂት ታዬና አሉላ ከበደንን በምሽቱ አብይ ርዕስ የሚቀርበውን የዚህ አመት የመሪዎች ጉባኤ በሙስና ላይ ማትኮሩንና ትግሉ አሁን ተጀመረ ማለት እንደሆነ የአፍሪካ ህብረት ኮሚሽን ዋና ጸሐፊ አስታውቀዋል። ይህንን በምሽቱ አብይ ርዕስ ይዘነዋል። ሌላው ዝግጅታችን ተመታ ካስኳልከላ ወደቀ ከዚያ ያለን

ወልዲያ ውስጥ የመከላከያ ሰራዊት አባላት ናቸው በተባለው ታጣቂዎች ላይ በተከፈተ ተኩስ የተገደሉት የአቶ ገብረ መስቀል ጌታቸው አባት አቶ ጌታቸው ኃይሌ እና የታዳጊ ወጣቱ ዮሴፍ እሸቱ አባት አቶ እሸቱ ጀመረ ከሰጡን ቃለ ምልልስ የተቀነጨበ ነው የሰማችሁት። አድማጮች በምሽቱ ዝግጅታችን ዝርዝሩን ይዘናል። ሞያሌ ውስጥ አንድ የ2 አመት ወጣት በመከላከያ ፖሊስ መገደሉንና ሶስት ወጣቶች መቁሰላቸው ተገልጿል። በዚህም ላይ ዘገባ አለን የተቃውሞ ሰልፍ በወልቂጤ ይህንንም ዘገባ ይዘንበታል የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እስራኤል ያሉ ኤርትራውያን ስደተኞችን ወደ ሌላ አገር ለማሸጋገር የቀረበው ሀሳብ ተቀባይነት የሌለው ነው ማለታቸው ሌላው የመጽሔታችን ክፍለ ጊዜ የሚመለከተው ዘገባ ነው ብርሃን ኃይሉ ፕሮግራማችንን ትመራለች መልካም ምሽት አሁን ወደ አለም ዜና እናልፋለን የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው አመት የፌዴራሉን የወንጀል ምርመራ ቢሮ ኤፍቢአይ ዲሬክተሩን ጄምስ ኮሚንና ለአጭር ጊዜ ብሔራዊ ጸጥታ ጉዳይ አማከሪያቸው የነበሩትን ማይክል ፍሊንን ከኃላፊነት መንበሮቻቸው ከማባረራቸው ጋር በተያያዘ እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ከሩሲያ ጣልቃ ገብነት ጋር የተዛመዱ ጉዳዮች ላይ የወንጀል ምርመራ በማካሄድ ላይ የሚገኙት ልዩ መርማሪ ሮበርት ሙለር ሊመረመሩ መሆኑ ተዘገበ። ትራምፕ ባለፈው 2017 መጀመሪያ ላይ የቀድሞ የኤፍቢአይ ዲሬክተር ኮሚ በቀድሞ የብሔራዊ ጸጥታ ጉዳዮች አማካሪ ማይክ ፍሊን ላይ ያካሂዱት የነበረውን ምርመራ እንዲተዉ ፕሬዚዳንቱ በጠየቁበት ወቅት ሕግ ተላልፈው እንደሆነና እንዳልሆን ለማረጋገጥ ነው ተብሏል። በሰሜን ምስራቃዊቱ የሊቢያ ከተማ ቤንጋዚ በሁለት ተሽከርካሪዎች ላይ የተጠመዱ ቦምቦች ፈንድተው ለሰላሳ ሶስት ሰዎች ህይወት መጥፋትና ሌሎች በርካቶች ለመቁሰላቸው ምክንያት እንደሆኑ ተገለጸ። ትናንት የደረሱት መንትዮቹ የቦምብ ጥቃቶች የመጀመሪያው አልሳልማኒ መንደር ከደረሰ ከሰላሳ ደቂቃ በኋላ የፈነዳው ሌላው ቦምብ ደግሞ በጥቃቱ የተጎዱትን ለመታደግ ከስፍራው የደረሱ ፖሊሶችና የአደጋ ጊዜ ሰራተኞች ላይ የተነጣጠረ ቦምብ እንደነበረ ተነግሯል። ለጥቃቱ ፈጥኖ ኃላፊነት የወሰደ ወገን የለም። በተባበሩት መንግስታት የሊቢያ ልዑክ በሲቪሎች ላይ ያነጣጠረው ጥቃት ዓለም አቀፍ የሰብአዊነት ድንጋጌን ሁሉ የተላለፈ ነው ሲል በጥብቅ አውግዟል። በጽንፈኛ ኃይሎችና በሊቢያ የወታደራዊ አንጃ መሪ ፊልድ ማርሻል ካሊፋ ሀፍታር ታማኝ ኃይሎች መካከል በተካሄዱ ውጊያዎች ለሶስት ዓመታት ጦርነት ያልተለያት ቤንጋዚ ባለፈው ዓመት ነው ነጻ ወጥታለች ሲሉ ሀፍተር ያወጁት። የዩናይት ስቴትሱ የመከላከያ ሚኒስትር ጂም ማቲስ አገራቸው ከኢንዶኔዥያ ጋር ያላትን ወታደራዊ ትብብር ለማሳደግ ያላቸውን እቅድ አስታወቁ። ምን አይነት የትብብር ስራዎችን መስራት እንደሚችሉም የተሻለ ሀሳብ ያላቸው መሆኑን የተናገሩት የዩናይት ስቴትሱ ከኢንዶኔዥያ ጋር ወታደራዊ ትብብር ለማጠናቀር እየተሰራች መሆኗን የገለጹት ቻይና በአካባቢው ላይ ያንሰራፋች ነው የሚለውን ተጽዕኖ ለመግታትና ከደቡብ ምስራቅ እስያ ሀገሮች ጋር ያለውን ቁርኝነት ለማጥበቅ ነው በተባለ እንቅስቃሴ የዩናይት ስቴትስ የመከላከያ ሚኒስትር ጂማቲስ ወደ አካባቢው መጓዛቸው ተዘግቧል። በሌላ በኩል የኢንዶኔዥያ ልዩ ኃይል በአሁኑ ወቅት ለስራ ጉብኝት ከዚያ በሚገኙት የዩናይት ስቴትስ የመከላከያ ሚኒስትር የተቀነባበረ የጸረ ሽብር መልሶ ማጥቃት ትርኢት አሳይተዋል። ከወገባቸው በላይ ርቃናቸውን የሆኑና ፊታቸውን ወታደራዊ ዘመቻ አመላካች ቀለማት የተቀቡ ፈርጣማ ክንድ ያላቸው ወታደሮች በሚንቀለቀል እሳት የተሸፈኑ የጡብ ክምሮችን በጭንቅላታቸው በመፈካከስ ሲያፈርሱ አሳይተዋል። የኮማንዶ ቡድኑ አባላት በተጨማሪም የእባብ ጭንቅላት በጥርሳቸው እየቀነጠሱ ደሙን በመጠጣት ልዩ ትዕይንትም አሳይተዋል። ሶስት፣ መካከለኛና ገዘፍ ያለ መጠን ያላቸው የሰለጠኑ ውሾች ከሄሊኮፕተር ተጥለው በአሸባሪዎች የታገቱ ሰዎችን የማስለቀቅ ስራ ሲሰሩ በዝነኛው ሚሽን ኢምፖሲብል አይ ወይም አይ ሞከር የተሰኘው የስለላ ታሪክ የታየው ወይም የሚታየውን ፊልም የሚታወቅ ሙዚቃ ሲጫወት ተሰምቷል። በኢንዶኔዥያው የጦር ሰራዊቱ ዋና ጽህፈት ቤት ቅጥር ግቢ የተካሄደውን ወታደራዊ ትርኢት ከሀገሪቱ ከፍተኛ ወታደራዊ ባለስልጣናት ጋር በመሆን ለሀያ ደቂቃዎች የተመለከቱት ማቲስ በተመለከቱት መመሰጣቸውን ተናግረዋል። ማቲስ ከትርኢቱ በኋላ ለጋዜጠኞች በሰጡት አስተያየት ይህን መሰል በርካታ ጥቃቅን ነገሮች እጅግ በተዋጣለት መንገድ የሚሰራ ሀይል ስትመለከቱ ግዙፎቹን ጉዳዮች በወጉ ማሳካት የሚችል ኃይል መሆኑንም መረዳት አያዳግትም ሲሉ አድናቆታቸውን ገልጠዋል። ከሄሊኮፕተሩ የወረዱት ውሾች እንኳን የሚሰሩትን የሚያውቁ ናቸው ሲሉ የቀለዱት የዩናይት ስቴትሱ መከላከያ ሚኒስትር ትልልቆቹን አስፈላጊ ጉዳዮች ያመላክታሉ ብለዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለዩናይትድ ስቴትስ መንግስት ስራ በከፊል መዘጋት አንዱ ምክንያት ለመሆኑ የበቃውንና ያነ ታራኪውን የኢሚግሬሽን ጉዳይ አስመልክቶ የዩናይትድ ስቴትስ ምክር ቤት አባላት የተለያዩ ሀሳቦችን እያንጸባረቁ ናቸው። በተቀናቃኝ የሪፐብሊካንና የዲሞክራቲክ ፓርቲ የምክር ቤት አባላት መካከል ይህ የተገለጸው የልዩነት ሀሳብ የተሰማው ሁለቱ ወገኖች በጉዳዩ ሁነኛ መፍትሄ ለማምጣት ቃል በመግባት የመንግስት ስራ ዳግም እንዲጀመር ተቋርጦ የነበረው ለጥቂት ቀን እንዲጀመር በተደረገ ማግስት ነው። የምክር ቤት አባላቱ የገቡት ቃል ከወላጆቻቸው ጋር በልጅነት ወዲህ ወደ ዩናይትድ ስቴትስ መጥተው ላደጉ ነገር ግን ህጋዊ ፈቃድ ለሌላቸው ስደተኞች ህጋዊ ከለላ ለማበጀትና የድንበር ጥበቃን ለማጠናከር የሚሉ እርምጃዎችን ለመውሰድ ነው። ጠበቅ ያለው ድርድር አሁን ሊጀምር ይችላል ሲሉ የተናገሩት በዩናይትድ ስቴትስ የእንደራሴዎች ምክር ቤት የአብላጫ መቀመጫ ያለው የሪፐብሊካን ፓርቲው መሪ የኬንተኪ ክፍለ ግዛቱ እንደራሴ ሚች መኮነል፣ ዛሬ እንደ አዲስ መጀመር እንችላለን፣ የተሻለውን ሁሉ እናደርግ ዘንድ ሁላችንም ራሳችንን እንድንጠይቅ እፈልጋለሁ ብለዋል። መኮነል በበጀት ውዝግብ ሳቢያ ለቀናት በከፊል ተዘግቶ የቆየው የዩናይትድ ስቴትስ መንግስት ስራ ከትናንት በስቲያ መልሶ እንዲጀምር ከስምምነት ላይ ከተደረሰ በኋላ በሰጡት አስተያየት ምክር ቤቱ የፊታችን የካቲት መጀመሪያ ላይ ዳግም በበጀቱ ጉዳይ በሚነጋገርበት ሰዓት ከኢሚግሬሽን ህግ ጋር በተያያዘ እንግልት ለገጠማቸው ለነኚህ ህጋዊ የመኖሪያ ፈቃድ የሌላቸው ልጆች ጉዳይም እልባት የሚያስገኝ ሁነኛ ህግ እንዲረቅ የሚል ሀሳብ እንዳላቸው ተናግረው ነበር። አድማጮች፣ ለሰዓቱ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ እንጋብዛለን። የምናስተናግዳችሁ ቆንጅት፣ ታይና አሉላ ከብደንን። ወደ መጽሔ ክፍለ ጊዜ ዘገባዎች ከማለፋችን አስቀድመን ወደ ኋላ ከሚቀርቡት እናስተዋውቃለን። ቆንጅት ወይስ ወደ ዝግጅቶቹ እንገባ? እናስተዋውቅ እና እንለፍ። ትልቅ ጠቀሜ ዘመን የእነዚህን ሴቶች የሕይወት ታሪክ ፈልፍሎ ማውጣቱ ከምን ተነስተው ምን ላይ እንደደረሱ ደረስን፣ ራሳችን እውቀት ያዝን፣ ራሳችን ስራዎችን አገኝተናል እና ትናንትናል ትደላጥለናል ማለትም ብቻ ሳይሆን ለሌሎች እንዴት አርገን እንሰራለን፣ ለሌሎች እንዴት እናስባለን። ለውም ጥሩ አድርገው ተናግረዋል። ሴቶች እዚህ መጽሐፍ ላይ እንዲናገሩ ማይገነት ረድታቸዋለች። ከሁለት ዓመታት በፊት ከዚህ ዓለም በሞት የተለዩት ዶክተር ማይገነት ሽፈራው በዚህ በዋሽንግተን አካባቢ የተቋቋመው የኢትዮጵያውያን ሴቶች መብት ድርጅ ማዕከል መስራች ፕሬዝደንት የነበሩት ስትራግል ፍሮም አፋር በሚል ርዕስ ስለ ጻፉት መጽሐፍ የመብት ከበሬታ ተሟጋችነት አጋራቸው ዶክተር ፀሐይ ብርሃነ ስላሴ ከተናገሩት የቀነጨብነው ነው ነው በሴቶችና ቤተሰብ ፕሮግራም ወደ ኋላ ላይ እናቀርባለን። አሁን ለምሽቱ ወደ ተሰናዱት ዘገባዎች እናልፋለን። ሞያሌ ከትላንትና በስቲያ አንድ የ20 ዓመት ወጣት በመከላከያ ፖሊስ መገደሉንና ሶስት ወጣቶች መቁሰላቸውን የወረዳው አስተዳዳሪ ገልጠዋል። ከቆሰሉ መካከል የስድስት ዓመት ልጅ እንደሚገኝበትም ተናግረዋል። በሌላ ዜና በዛሬው እለት ቁጥራቸው የበዛ የወልቂጤ ከተማ ነዋሪዎች ለተቃውሞ ሰልፍ አደባባይ መውጣታቸው ተገልጠዋል። ጽዮን ግርማ የሁለቱንም ዘገባዎች ዝርዝር ይዛለች። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ የዞኑን የእግር ኳስ ውድድር ጨዋታ ያሸነፉ ወጣቶች ሰኞ ጥር 16 ቀን በከተማ ውስጥ ዋንጫቸውን ይዘው በመጨፈር ላይ ያሉ ግጭት መቀስቀሱን ያነጋገርናቸው ነዋሪዎች ይናገራሉ። በከተማዋ የኦሮሞና የሶማሌ ተወላጆች በብዛት የሚኖሩባት ሲሆን በሁለቱ ድንበር አካባቢዎች ግጭት ከተቀሰቀሰ በኋላ ሞያሌም ውጥረት ያለባት ከተማ ሆና 怪的很，那吃了了，我打都 በዚህ ቀን ዋንጫቸውን ይዘው ይጨፍሩ በነበሩ የሞያሌ ወረዳ የኦሮሞ ተወላጆች ኳስ ቡድን አሸናፊዎችና ደጋፊዎች ላይ ድንጋይ መወርወሩን ይናገራሉ። ከዚህ ክስተት በኋላ በአንጻሩ እነርሱም በሶማሌ ተወላጆች ላይ የድንጋይ ውርወራ ምላሽ መስጠታቸውን ገልጻሉ። በዚህም ግጭቱ ተባብሶ በመጨረሻ መከላከያ ገብቶ ተኩስ እንደከፈተ የአንድ ወጣት ሕይወት እንዳለፈ እና ሶስት ወጣቶችም እንደቆሰሉ ገልጸውልናል። የሞያሌ ወረዳ አስተዳዳሪ አቶ ሴን ጉዩ በጉዳዩ ዙሪያ አነጋግሬያቸው ነበር። ጣቶች ስፖርት ውድድር አሸንፎ ሲገቡ ትንሽ ግርግር ተፈጥሮ ነበር። ከሰው ድንጋይ ተወረወረባቸው። ማን ነው ድንጋይ የወረወረው? ከሶማሊ ናቸው እና በዛ ሰው በመቶወር ወርቆ ምናምን ጎቶ ነበረ። ከዛ መከላከያ በጥይት ቶክስ አንድ ሰ በሎ ሌሎች ሶስት ቆስለዋል። ግጭቱ የተፈጠረው በማንና በማን ነው? ድንጋይ መወራወሩ በማንና በማን ነው? ወጣቶች የኦሮሚያ ሞያሌ የኦሮሞ ውድድር ዞን ላይ ነበራቸው። እሺ አሸንፎ ሲመጡ ከተማ ውስጥ ሲጨፍሩ በሶማሊ በኩል ድንጋይ ተወረወረባቸው። ከዛ መከላከያ ግጭቱን ለማቆም ተኩስ ተኩሶ ነበር። ያ አንድ ሰው ተበሎ ትላንት ነው ተቀበረ። አቶ ሁሴን ከቆሰሉት መካከል አንድ የስድስት ዓመት ህጻን እንደሚገኝበት ተናግረዋል። ሞያሌ በብሔር ግጭት ውጥረት ውስጥ ሰንብታ ከቅርብ ጊዜ ወዲህ መረጋጋት ታይቶባት እንደነበር የተናገሩት አስተዳዳሪው አንድ ነገር ሲከሰት ግን ገንፍሎ የሚወጣ ስሜት አለ ብለዋል። አሁን ሁሉንም ነገር በሀገር ሽማግሌ ለማረጋጋት ውይይት ላይ መቀመጣቸውንም ገልጸውልናል። በሌላ በኩል የጉራጌ ዞን የወልቂጤ ከተማ ቁጥራቸው የበዛ ነዋሪዎች በዛሬው ዕለት ለተቃውሞ አደባባይ መውጣታቸውን ይናገራሉ። ለተቃውሞ ምክንያትም በከተማው ይሰራል ተብሎ የታቀደ ሆስፒታል ግንባታ በመታጠፉና ለግንባታው የተገኘው የእርዳታ ገንዘብ ወደ ሌላ ቦታ ተዛውሯል መባሉን መረጃ ስለደረሳቸው እንደሆነም ይገልጻሉ። ቁጥሩን ለመገመት የሚያስቸግር ብዙ ህዝብ አደባባይ መውጣቱንና ተቃውሞውን በመፈክር ማሰማቱንም ገልጸውልናል። ስሙ እንዲጠቀስ ያልፈለገ አንድ የሰልፉ ተሳታፊ መፈክሮቹ ይዘውት የነበረውን መልእክት ነግሮናል። እናቶቻችን በወሊድ ጊዜ በጭንቀይ ሞቱ አይገባም። መብራት እንፈልጋለን፣ ፋብሪካዎችን እንፈልጋለን፣ ውሃ ማግኘት ይኖርብናል። ከተማይቱ ላይ ስራ አጥ ወጣቶች እየተበራከቱ ነው። የክፍል ስልምትን ተፈጥሮ ስለነበረ የዘር ማለት ነው እና በዘር ከፋፍሏቸው ነው በአብዛኛው ከተማይቱ ላይ ልማት እንዳትመጣ እያደረጉ የነበረው እና ጉራጌ አንድነን አማራ አንድነን ኦሮሞ አንድነን ትግሬ አንድነን እያለ ነው የህዝቡ መፈክር አንዱ የነበረው ማለት ነው። አትከፋፍልን፣ በቃ ልማት እንፈልጋለን ለውጥ እንፈልጋለን። ጥያቄያችን የልማት የሽብር አይደለም። መፈክሩ እስከዚህ ድረስ ነበረ። በወልቂጤ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆነው አቶ ዳንኤል መኮንን የዛሬውን የተቃውሞ ሰልፍ ሲከታተል እንደቆየ ገልጾልናል። የዛሬው ተቃውሞ በህዝቡ ውስጥ ቀድሞ የተቀመጠ ጉዳት ነው ይላል። ከዛሬ ሶስትና አራት አመታት በፊት በውጭ እርዳታ የተገኘ ሆስፒታል ይገነባል ተብሎ ነበረ ከተማው ላይ እና ይህንን የሆስፒታል ግንባታ የቀድሞ የኢትዮጵያ ፕሬዚዳንት መጥተው፣ ክቡር ግርማ ወልደ ጊዮርጊስ መጥተው የመሰረተ ድንጋዩን አስቀምጠው ህዝቡ ከፍተኛ የሆነ ተስፋ ጥሎበት ነበረ። ምክንያቱም ከፍተኛው የወልቂጤ ችግር አንደኛ የጤና መሰረተ ልማት የለ። ህዝቡ ከሰማኒያ እስከ መቶ ሺ የሚደርስ ህዝብ ነው የሚኖረው በወልቂጤ ከተማ ላይ ነገር ግን ጥሩ እንኳን ጤና ጣቢያ የለው። ሰው ሲታመም ወደ ኦሊሶ ነው አርባ ምናምን ኪሎ ሜትር ሲታመም ወደ አቃጥ ነው የሚሄደው እርጉዝ እናት እንኳን ታማ ጤና ወደ ሄዳ እንትጋላለች ወደ አጣጥ ነው የምትላከው፣ ወደ ቅዱስ ሉቃስ ነው እና ይሄ ህዝቡ ከፍተኛ የሆነ ተስፋ ጥኖበት የነበረ ነገር ነው። እና ፖለቲከኞቹ ሲቀያየሩ፣ አንዱ ተነስቶ አንደኛው ሲሄድ፣ ይህ ህዝቡ በተስፋ የጠበቀው ሆስፒታል ተቀይሯል ተብሎ እዛችን የተቀመጡት መሰረተ ድንጋዮች፣ ሌሎችም ሌሎችም ነገሮች ተነሱበት። ህዝቡ በዚህ ሰዓት ሆ ብሎ ተነሳ ማለት ነው። ስሙ እንዳይጠቀስ የጠየቀው ወጣት ምሬቱን ይናገራል። ከተማዋ እያደር እየሳሳችና ወጣቱን በተስፋ መቁረጥ ውስጥ እየከተተች የመጣች ናት ይላል። ወልቂጤ ከተማ ማለት የዞን ከተማ በአሁኑ ሰዓት ወልቂጤ ያለችበት ሁኔታ እንኳን የዞን ከተማ አይደለም፣ አንድ ወረዳ ከተማ አይመስልም፣ ከተማው ማለት ነው። የመንገድ መብራት የለም፣ ሆስፒታል የለም፣ ውሃ በውሃ አቅም አልፎም ተርፎ የመጡ የነበሩ ልማቶች እንኳን ማለት ነው ወይም የነበሩ ፋብሪካዎች እንኳን ተነቅለው የሚሄዱበት ሂደት ሲፈጠር ነው ማለት ለምሳሌ አሁን ፖል ፋብሪካ ነበር ከተማው ላይ ማለት ነው። ሲሲ የሚባል የውጭ ድርጅት ፖል ፋብሪካ ነበራቸው። ያንን ፖል ፋብሪካ መጥለው ወሰዱት። ጅናድ ህዝቡ የሆነ አምጥቶ የተቀመጠ የጅናድ አገልግሎት እንኳን ወደ ሌላ ሀገር ተዘዋወረ። ወሊሶ ከተማ ላይ የተገነባው የቅዱስ ሉቃስ ሆስፒታል ለወልቂጤ ነበር ልማቱ የሆነ ያንን ልማት እንኳን ሌላ ቦታ ወስደው ወደ ሌላ ቦታ ልማቱ እንዲቀመጥ ተደረገ እና በሚገርም ሁኔታ በልቷት በልቷት በቃ ባዶ እርቃኗን አስቀርቷት ሚረጡትና ወጣቱ የሚሰራው ስራ የለም ወጣቱ ስራ ትት ነው እና በዚህ ሁኔታ በቃ ወጣቱ የሚሰራው ነገር ስለጠፋ ያንን ልማት እንኳን እንደ ልትወስዱ ብን ትችላላችሁ። የዞኑ የመንግስት ኮሚኒኬሽን ጉዳዮች ተወካይ ኃላፊ አቶ ባህሩ ላሊጋን አነጋግሬያቸው ነበር። ያው የመሰረት ልማት ጥያቄ ነው። ጥያቄ በአብዛኛው መሰረት ያው የመብራት ጥያቄ የመቆራረጥ ነገር አለና እሱ ይስተካከልን። ሌላ ሆስፒታል ከዚህ በፊት የተፈቀደ ሆስፒታል ነበረ ስድስት ዓመቱ ሊሆን ነው እንትን ካለ ግን የተሰራ ነገር የለምና እሱ ቶሎ ይሰራልን የሚል ጥያቄ ነው። የተለያዩ አብዛኞቹ ያው የልማት ጥያቄዎች ነው። የመልካም አስተዳደርም ሁለቱም ነገሮች ናቸው። ጥሩ በሆነ መልክ ነው የጠየቁ ጥያቄዎቹ ምላሽ የተሰጠ ቀጠሮ ያው ለቅዳሜ ሶስት ሰዓት ነው የተቀጠረው። ያነሱት አንደኛው የሆስፒታል ታጥፏል መባሉ ነው። ለምን አልተሰራም ሆስፒታሉ? ለምን ይሄን ያህል ጊዜ ቆየ ሳይሰራ? ያው እንትም ፕሮጀክት ነበረ የፕሮጀክት ገንዘቡ አልተለቀቀም አይነት ነገር ነው። ክሊር የሆነ ነገር የለኝም እኔም በእርግጥ ያው እንዲህ የሚባል ነገር ነው ያለም፣ እዚህ አንጻር ነው የሚል ነገር አለ። እሱ ላይ ብዙ ግልጽ የሆነ ነገር የለኝም። እርስዎ የዞኑ የመንግስት ኮሚኒኬሽን ጉዳዮች ኃላፊ ነዎት አይደል? ተወካይ እኔ አልተነጋገራችሁበትም? የከተማው የዞኑ አስተዳደር በዚህ ጉዳይ ላይ አልተነጋገረም። ሰው ለተቃውሞ ሲወጣ ተነጋግረውበታል። ያው አመራሮቹ፣ እኔ በአጋጣሚ ባለሙያ ነኝ። ያው እንትን አመራር እንትን ስለነበረ ተወኪዬ የነበርኩበት እንትን ነው እንጂ እነሱ ነበሩ ተነጋግረዋል። ያው ተነጋግረው ምላሽ የሰጡበት የሚቀናሉ። ምን ያህል ህዝብ ይሆናል የወጣው ዛሬ? ወልቂጤ ምን ያህል ህዝብ አላት በብዛት አቶ ባህሩ ብዙን ነገር እንደማያውቁ ስለ ገለጹልን የዞኑ ሀላፊዎች ናቸው የተባሉ ሌሎች ባለስልጣናትንም ስልክ አግኝቼ ለማነጋገር ሞክሬ ነበር አብዛኞቹ ስልካቸው አይነሳም የወልቂጤ ዩኒቨርሲቲው የፖለቲካል ሳይንስ መምህሩ አቶ ዳንኤል የከተማው ችግር ተዘርዝሮ የሚያልቅ አይደለም ይላል የተለያዩ ጥያቄዎች አለበት። ህዝቡ ከሚገርብሽ ወልቂጤ ሰው በየወሩ ማመጽ የነበረበት ሰው ነው። ነገር ግን ህዝቡ የጉራጌ፣ የኦሮሞ፣ የአማራ የቀቤና ህዝብ በአንድነት የሚኖርበት ሀገር ነው እና ነገሮችን እየቻለ እየቻለ የሚኖር ህዝብ ነው። ለምሳሌ ወልቂጤ ላይ ከፍተኛ የሆነ የውሃ ችግር አለ። መሬቱን ቆፍረሽ ሶስት አራት ሜትር ቆፍረሽ ውሃ በምታገኝበት ሀገር ላይ ውሃ ሶስት ወር አራት ወር ጠፍቶ አይመጣም ለረዥም ጊዜ ማለት ነው። ለምሳሌ እዚሁ ቅርብ ከወልቂጤ ቅርብ የሆኑ እንደ ሄደን ውሃ እንደ ፍቅር ውሃ የመሳሰሉ አዳዲስ ውሃ ፋብሪካዎች እየፈለቁ ውሃ ግን ከፍተኛ የሆነ የውሃ ችግር አለ። ይሄ የውሃ ችግር ህዝቡን አማሮታል። ሁለተኛ ወልቂጤ ላይ የቆሻሻ እንኳን መጣያ ቦታ የለም። ጠዋት ከተማ ላይ ስትወጪ፣ ወደ መንገድ ላይ ስትወጪ መንገዱ በሙሉ በቆሻሻ ተሞልቶ ነው የምታገኘው። በየቦታው ቆሻሻ ይጣላል፣ እና ቆሻሻ ማስወገጃ የለም። አንድ ለእናቱ ድሮ የተሰራ ይሄ ከአዲስ አበባ ጅማ የሚሄድ አንድ መንገድ ነው ያለው አካባቢ። ከዛ በተለይ ምንም አንድ አባካና ብለሽ የምትታዩ መንገድ የለም። ሌላኛው የጤና የመብራት ከፍተኛ የሆኑ ችግሮች አሉበት የመሰረተ ልማት እነዚህ እነዚህ ነገሮች ህዝቡን ውስጥ ለውስጥ ሲበሉት ቆይተዋል። እነዚህ በእኔ ህሳቤው ከስር መሰረቱ ለዚህ ተቃውሞ መነሳት ምንጮች ናቸው ብዬ አስባለሁ። በመጨረሻ አንድ ነገር ልጨምራለኝ አቶ ዳንኤል እዚች ጋር ግን በጣም የሚያስደስት ነገር ልነግርሽ እፈልጋለሁ። ማለት በግል ያስደሰተኝን ነገር ማለት ነው። ወልቂጤ ዩኒቨርሲቲ አሁን ተቃውሞ ካለበት ወደ አስራ ሶስት ኪሎ ሜትር ወጥቶ ነው የሚገኘው፣ እና ፈተና ተጀምሯል። መምህራኖቹም አብዛኞቹ መምህራንም እዚሁ ከተማው ላይ ነው የሚኖሩ፣ እዚ ወልቂጤ ከተማ ማለት ነው። እና መኪናዎች የሉም፣ መንቀሳቀሻ የለም። እና ፈተና ተጀምሮ ተቃውሞ አብዛኛው ሰው እየገባ መኪናዎች እንዳይንቀሳቀሱ ተከልክሎ፣ ግን ይሄ ሰላማዊ ሰልፉን ያስተባብሩ ወይም ደግሞ ሰላማዊ ሰልፉ ሲሳተፉ የነበሩ ወጣቶች መምህሩ በስርዓት ሄዶ መምህሩን ብቻ በመኪና ገብቶ ወደ ስራው እንዲገባና ፈተና እንዳይስተጓጎል ያደረጉበት ምክንያት እጅግ በጣም የሚያስመሰግናቸው ነው፣ እና በግሌ ለማመስገን እወዳለሁ። አያይዞም በዛሬው የተቃውሞ ሰልፍ የህዝቡ ጥያቄ ውስጥ ጎልቶ የተሰማው የልማት የአስተዳደርና የፍትህ ጥያቄ ስናነሳ በዘር አትከፋፍሉን፣ ሁላችንም አንድ ነን የሚል ነበር ብሎናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ጽዮን ግርማን እናመሰግናለን። ወልዲያን የተመለከተው ዘገባ ደግሞ ተጠናቅሮ እንደደረሰን እናቀርባለን። አሁን ለምሽቱ አብይ ርዕስ ወደ የያዝ ነውና ወደ አዲስ አበባ ወደሚወስደን ዘገባ ነው የምናልፈው። የዚህ አመቱ የመሪዎች ጉባኤ በሙስና ላይ ማተኮሩን ትግሉ አሁን ተጀመረ ማለት እንዳልሆነ የአፍሪካ ህብረት ኮሚሽን ዋና ጸሐፊ ተናገሩ። ርዕሱ በወቅታዊ የሰላምና ጸጥታ ጉዳይ ሊዋጥ ይችላል መባሉም የግንዛቤ ጉዳይ እንጂ እውነታውን የሚያሳይ አይደለም ብለዋል። እስክንድር ፍሬው ዝርዝሩን ይዟል። የአፍሪካ ህብረት ኮሚሽን ዋና ጸሐፊ ሙራድ ቤንዲያብ ዛሬ አመሻሹ ላይ የሰጡት መግለጫ ለመሪዎቹ ጉባኤ እየተደረገ ባለው ዝግጅት ላይ ያተኮረ ነው። የዘንድሮው ጉባኤ መሪ ቃል በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ነው። ርዕሱ ለምን አሁን ተመረጠ? በሚል የጠየኳቸው ዋና ጸሐፊው ተከታዩን ማብራሪያ ሰጥተዋል። በመጀመሪያ ደረጃ ሙስናን የመዋጋቱ ተግባር ሁልጊዜም በየትኛውም ሰዓት መከናወን አለበት። በጣም አስፈላጊ ጉዳይ ነው። የአፍሪካ ህብረትም ቅድሚያ የሚሰጠው ነው። እናም ይመስለኛል ከዚህ አንጻር በአፍሪካና በሌሎች አካባቢዎች ያለውን ሁኔታ እያንዳንዱ ሰው የሚገነዘበው ይመስለኛል። በአፍሪካ ብቻ የሚከሰት አይደለም። ምናልባትም አፍሪካ ከአህጉሪቱ ውጪ ካሉ ሌሎች አገሮች ልምድ ትቀስማለች። ስለዚህ ሙስናን ለመዋጋት ተመራጭ የሚባል ጊዜ የለም። ሙስናን መዋጋት ያለብን ሁል ሁልጊዜም ነው። ስለዚህ የአፍሪካ ኅብረት ሙስናን መዋጋት የሚል መልእክት ለዚህ ዓመት መምረጡ አፍሪካ ሙስናን መዋጋት የጀመረችው አሁን ነው ማለት አይደለም። ሙስናን መዋጋት ግዴታ ነው። በእኔ እምነት በሦስት ደረጃዎች የሚከናወን ሲሆን የመጀመሪያው በብሔራዊ ደረጃ ያለው ነው። የአፍሪካ ሀገሮችን በጥቂቱ ብትመለከቱ ሁሉም ሙስናን የሚዋጉ ተቋሞች አሏቸው፣ በዚያ ላይ ሕግ አላቸው። በአንዳንድ ሀገሮችም ሙስናን ከመዋጋት አንጻር በጣም ጠንካራ የሆኑ ሕጎች ወጥተዋል። ሁለተኛው በአካባቢ ደረጃ ነው። እንደምታውቁት አፍሪካ አካባቢያዊ የኢኮኖሚ ማኅበረሰብ ተቋሞች አሏት። እነዚህ አካባቢያዊ ተቋማትም ሙስናን ለመዋጋት የራሳቸው ሕጎችና ፖሊሲዎችም አሏቸው። በአህጉር ደረጃም አፍሪካውያን በዚህ ላይ የሚያስመሰግን ድምፅ ለማስተጋባት እየሞከሩ ነው። እናም የአፍሪካ ኅብረት ይህንን የጉባኤው ዋነኛ መልእክት ያደረገው በብሔራዊ በአካባቢያዊና በአህጉራዊ ደረጃ በቀጣይነት ሲሰሩ የነበሩ ሥራዎችን ወደፊት ለመግፋት ነው። በሙስና ላይ የሚካሄደውን ትግል ማሸነፍ የሚለው የ2018 የአፍሪካ ኅብረት የመጀመሪያው ጉባኤ መሪ መፈክር ወይም የትኩረት ነጥብ ነው። እንደዚህ ቀድመው የሚያዙ የትኩረት ነጥቦች ግን ሁልጊዜም የጉባኤው ዋነኛ አጀንዳ ይሆናሉ ማለት አይደለም። የሰላምና ጸጥታ ችግሮችና ሌሎች የአህጉሪቱ ወቅታዊ ጉዳዮች ይበልጥ ጎልተው ሲወጡ ማየት አዲስ አይደለም። ይህ ሁኔታ ዘንድሮ የሚንጸባረቅ እንደሆነ የጠየቅኳቸው የአፍሪካ ህብረት ኮሚሽን ዋና ጸሐፊ ተከታዩን የመለሱት፣ ይህ የግንዛቤ ወይም የእይታ ጉዳይ ነው። እያንዳንዱ ሰው የሆነን ነገር ሲመለከት፣ ስብሰባን ወይም ሂደትን ሲመለከት የተለየ ግንዛቤ ሊኖረው ይችላል። የአፍሪካ ህብረት መሪዎች ግን ለሚይዙት ለእያንዳንዳቸው አጀንዳ በቂ ጊዜ ይሰጣሉ፣ በቂ ጥረትም ያደርጋሉ። በጉባኤው የሚቀርቡ ጉዳዮች በአጠቃላይ ከመሪዎቹ እኩል ትኩረት ያገኛሉ። በመጪው እሁድ ለሚጀመረው የአፍሪካ ህብረት የመሪዎች ጉባኤ የተያዙ አጀንዳዎች ውይይት የሚደረግባቸው ከአምባሳደሮቹ ስብሰባ ጀምሮ ነው። ነገ የሚከፈተው የውጭ ጉዳይ ሚኒስትሮቹ ስብሰባም ይመለከታቸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ ዘገባ ቀደም ብለን ወደ አስተዋወቅ ነው ርዕስ ይወስደናል። የኤርትራው ፕሬዚዳንት ኢሳይያስ አፈወርቂ በእስራኤል የሚገኙ ኤርትራውያን ስደተኞችን ወደ ሌላ ሀገር ለማሸጋገር የቀረበው ሀሳብ ተቀባይነት የሌለው ነው አሉ። በቅርቡ ከኤርትራ ቴሌቪዥንና ሬዲዮ ጋር ባደረጉ ቃለ ምልልስ በዓለም ላይ እየታየ ያለው የሰው ልጆች ፍልሰት ሆን ተብሎ እየተደረገ ያለ የፖለቲካ ሴራ ነው ያሉት ፕሬዚዳንት ኢሳያስ የተባበሩት መንግስታት ድርጅት ችግሩን እንዲመረምር ያቀረቡት ሀሳብም መልስ እንዳላገኘ ተናግረዋል። በእስራኤል የሚገኙ ኤርትራውያን ስደተኞች ወደ ሀገራቸው እንዲመለሱ ከእስራኤል ጋር ያደረጉት የሀሳብ መለዋወጥም ስኬት አልባ መሆኑን የተናገሩት እስራኤል ኤርትራውያን ስደተኞችን ወደ ሶስተኛ ሀገር ለማዘዋወር ያደረገችውን ውሳኔ ግን አጥብቀው ተቃውመዋል። ብርሃነ በርሄ ከአስመራ ተከታዩን አድርሶናል። ፕሬዚዳንት ኢሳያስ አፈወርቂ ባለፈው ቅዳሜ ጥር 22 2018 ከሀገር ውስጥ ቴሌቪዥንና ሬዲዮ ጋር ባደረጉት ቃለ መጠይቅ በዓለም ላይ እየታየ ያለው የሰው ልጆች ፍልሰት ሆን ተብሎ እየተደረገ ያለ የፖለቲካ ሴራ እንደሆንና ጉዳዩም በጣም አሳሳቢ በመሆኑ የተባበሩት መንግስታት ድርጅት ምርመራ እንዲያደርግ በ2013 እንደ አውሮፓውያን አቆጣጠር በጊዜው ለነበሩት የማህበሩ ዋና ጸሐፊ ሚስተር ባንኪሙን አቤቱታቸውን በጽሑፍ እንዳቀረቡ ሆኖም ግን ጉዳዩ ተሸፋፍኖ እንዳለፈ ገልጠዋል። ፕሬዚዳንቱ በእስራኤል ስለሚገኙ የኤርትራ የኤርትራ ስደተኞች ጉዳይ አስመልክቶ ሲናገሩ ስደተኞቹ ወደ አገራቸው የሚመለሱ ከሆነ ለደረሰባቸው በደልና ለተሰበረ ዕድላቸው አዲስ ህይወት ለመጀመር የሚያስችል የገንዘብ ካሳ እንዲሰጣቸው በኤርትራ በኩል የቀረበውን ሀሳብ በማጣጣል ስደተኞቹን ወደ ሌላ ሀገር ለማሸጋገር እየቀረበ ያለው ሀሳብ ምክንያታዊ እንዳልሆነና ተቀባይነት የሌለው ነው ሲሉ ተቃውሟቸውን ገልጠዋል። ናይዚ ሁሉ ኣብ ልዕሊ ወረደ በደልን ተቆፈ ዕድልን ሓድሽ ሂወት ክጅምር ምእንቲ ርትዓው ዝኾኑ ካሕሳ ክወሃቦ ክእል ኣለዎ ንሕና ገምጋም በስደተኞቹ ላይ ለደረሰባቸው በደልና ለተሰበረ እድላቸው አዲስ ህይወት ለመጀመር የሚያስችል የገንዘብ ካሳ ያስፈልጋቸዋል። በእኛ በኩል የቀረበው ሀሳብ ለአንድ ሰው ከ50 ሺ ዶላር የማያንስ ገንዘብ እንዲሰጣቸው ነው። ጉዳዩ ግን ተዘግቶ ስደተኞቹ ወደ ሩዋንዳና ኡጋንዳ ነው የሚላኩት ተባለ። ከቅርብ ጊዜ ወዲህም እነዚህ ስደተኞች ሳይሆኑ ኤጀንቶች ናቸው። የሚቀበለን ሀገር ካለም ወደዛ እንልካቸዋለን ተባለ። እነዚህ እኮ ሰዎች ናቸው። በጎችንም እንኳን እንደዛ ትጥላቸውም። የትኛው ሀገር መንግስት ነው የዜጎቻችን ተጠያቂ ሆኖ ሊቀበላቸው የሚችለው? የዜና ወሬ ሳይሆን እነዚህ መንግስቶች ዜጎቻችንን በኃላፊነት ተቀብለው የሚያኖሯቸው ከሆነ በየትኛው ህግና ስርዓት ሊያደርጉት ይችላሉ? በየትኛው መብትስ እንደዛ ሊደረግ ይችላል? በመጨረሻ ይሄ ወዴት ነው የሚወስደን? ይህ የሀያ አንደኛው ክፍለ ዘመን ባርነት ማስተካከያ ሊደረግበት ይገባል። እኔ መንግስትን ጠልቸዋለሁ አልቀበልም ያለ እንደፈለገው ሊቀር ይችላል። በሰዎች የህይወት ዋጋ ግን እንዲህ አይነት የማላቀጥ ተግባር ሊደረግ አይገባም። ፕሬዚደንት ኢሳያስ አፈወርቂ የመኖሪያ ቤት ችግርን አስመልክተው ሲናገሩ የመኖሪያ ቤት ችግር በአጭር ጊዜ የሚፈታ ችግር እንዳልሆነ በመግለጽ ባለፈው አመት ቅድሚያ ተሰጥቶት የነበረው የመኖሪያ ቤት ግንባታ የመጀመር እቅድ እንደታሰበው በጊዜው ሊተገበር እንዳልቻለ ዋናዎቹ ምክንያቶች ደግሞ የህንፃ መሳሪያዎችና የባለሙያዎች እጥረት፣ የማሽነሪና ሌሎች ለግንባታው የሚያስፈልጉ ጥሬ ነገሮች አለመሟላት እንደሆኑ ከዘረዘሩ በኋላ በዚህ ቢያዝ ነው። የ2018 ዓመት ግን ካለፉት አመታት ከታዩት ድክሞቶቻችን በመነሳት ችግሮቻችንን በመፍታት ግንባታውን ለማስጀመር የሚያስችል አንድ እንደ መነሻ የሚሆን እቅድ በማውጣት ግንባታው እንደሚጀመር አስረድተዋል። ፕሬዚደንት ኢሳያስ ከዚህም በተጨማሪ ማህበራዊ ፍትህን ለማንገስ በተለያዩ ሴክተሮች እየተሰሩ ስላሉ የልማት ስራዎች፣ የደሞዝ የማስተካከያ ጭማሪና የቁጠባ እድገቶችን በሚመለከት ሰፊ ማብራሪያ ሰጥተዋል። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ ። ብርሃኔን እናመሰግናለን። ቀጣዩም ዘገባ ወደ ኤርትራውያኑ ስደተኞች ወዳሉበት ሁኔታ የሚወስደን ነው። ተከስተ የማነ ከሰባት ዓመታት በፊት ሀገሩን ኤርትራን ለቆ የሊቢያ በረሃን አቋርጦ እስራኤል የገባው በፖለቲካ ስደት እንደሆነ ይናገራል። ተከስተ ስደትን ሲጀምር እንዳሰበው ነገሮች ሁሉ እንዳልተሳኩለት ነው የሚናገረው። አሁን እስራኤል ሆሎት የተባለ የስደተኞች ማቆያ ጣቢያ እሱ እንደሚለው እስር ቤት ነው። ከሌሎች ከ1500 በላይ ከሚሆኑ ኤርትራውያንና ሱዳናውያን ስደተኞች ጋር ይኖራል። እነዚህ ስደተኞች ወደ መጡበት እንዲመለሱ ካልሆነም ወደ ሶስተኛ ሀገር ሩዋንዳና ዩጋንዳ እንደሚላኩ ተነግሯቸዋል። ሩዋንዳና ዩጋንዳ ስደተኞቹን እንደሚቀበሉ ተገልጾ የሶስት ወር ጊዜ ገደብ በእስራኤል ከተቀመጠ እነሆ አንድ ወር ተቆጠረ። መስተዋት አራጋው ተከስተ የማነን በሆሎት ስለሚገኙ ስደተኞች አነጋግረዋለች። እኛ ያለንበት ወይም እስር ቤት የሚባለው ሆሎት ነው። ሆሎት እና ሳሮኒም፣ ሳሮኒም መንቀሳቀስ የሌለበት እስር ቤት ነው። እሱ በትክክል እስር ቤት ነው። አትወጣም፣ አሁን እናስራችኋለን የሚሉም ያሉት ቦታ ሳሮኒም ይባላል። እሱ መውጣት የለም ሆሎት የሚባለው ደግሞ ያው ክፍት እስር ቤት ነው የሚባለው። በዚህ በሆሎት ውስጥ ሰባት አመታት የሚታሰርከው ወይስ ከዛ በፊት ትንሽ ጊዜ? ኖ አይደለም። አሁን በዚህ ሆለት ለአንድ አመት ነው የሚፈቀደው። ከአንድ አመት በኋላ ትወጣለህ። ሆለት ውስጥ ብዙ ስቃይ አለ። ያው አመቱ ውስጥ ከምትቀያት ብዙ ብዙ ብዙ ብዙ ነገሮች አሉ እኛ የኢኮኖሚ ችግር ነው ያለብን እንጂ የፖለቲካ ችግር የለንም ብላችሁ ተናገሩ ነው እንግዲህ። በግድ ነው። እንደዛ ብለህ ከተናገርክ ደግሞ ወደ ፈለጉበት ቦታ የመጣል እና የመወርወር እንትን አላቸው። ላይ ነው በጣም ትንሽ ጠንከር ይላሉ። ከሌላ ሀገር እና እንደዛ በሉ ነው። ኢኮኖሚ ችግር ደግሞ ስድስት አራት አመት ይበቃል፣ የያዛችሁን ይዛችሁ ያው ሀገራችሁ ተመለሱ ነው የሚመጣው። ቪዛውን ያባላሽታል። መስራት አልችልም በአመት በአመት፣ በስድስት ወር፣ በአራት ወር፣ በአምስት ወር አዲስ አዲስ ህግ ነው የሚያወጡ። ስለኛ አሁን ሰባት አመት ነው እስራኤል ሀገር የኖርከው። ሆሎት ደግሞ የሚያስራው አንድ አመት ነው። ሌሎቹን ቀሪዎቹን አመት የት ነው ያሳለፍከው? መጀመሪያ አምስት አመት ኖርኩኝ። የት ኖርክ? እዚህ እስራኤል ውስጥ። ቢዛ የሚለው ሊሰራ አይችልም፣ አይፈቀድለትም ይላል። ግን አሰሪዎች ያሰረዋል ወረቀታችን መስራት አይፈቀድለትም እያለ እያለ እነሱ ግን ያሰሩናል እንደዛ ስሰራ ስሰራ ስሰራ ቆየውኝ። ከአምስት አመት በኋላ ሆሎት ግባ ተባልኩኝ። በአጠቃላይ ሆሎት የሚይዘው ወደ ሶስት ሺ አምስት መቶ አራት ሺ ገደማ ነው የሚይዘው። አሁን ያለው ትንሽ ቁጥር ነው። አሁን ያለው ወደ ሺ ሺ አምስት መቶ እንደዛም ቢሆን ነው ያለው ኤርትራዊና ሱዳናውያን ብቻ ናቸው የሚገቡት። ኢትዮጵያዊ አይገባም። ብዙ ስደተኞች አሉ፣ እነሱ አይገቡም። አሁን ያላችሁበት ሁኔታ ምንድን ነው ማለት፣ ከሀገር ውጡ ብለዋችኋል። የተወሰነ ገንዘብም ለመስጠት አስቧል የእስራኤል መንግስት ይመስለኛል። እስቲ አንተ ገለጽ አድርገህ ንገረን። አዲስ ነገር አይደለም ለእኛ ወደ ኡጋንዳ ና ሩዋንዳ ወደ ሀገራችሁ ተመለሱ መባል፣ ወረቀት ማበላሸቱ፣ በየጎደናው አፈሳ ማድረግ፣ አራት ዓመት ሙሉ እንደዚህ ነው ያለፍነው ግን ከዓመት ዓመት እየባሰ እየጠነከረ እየባሰ እየጠነከረ እያባሰ እየጠነከረ አሁን ባለንበት ደረጃ በጣም አስከፊ፣ በጣም መስራት እስከማንችል ድረስ ነው የደረሱ። አሰሪዎቹ ሁሉም ማሰራት እንደሌለባቸው ነግሯቸው እየቀጧቸው ምናምን ነገር እንደዛ ነው ያለ። ትላንትና ሰላማዊ ሰልፍ ያደርገን ነበር። መጀመሪያ ነገር እኛ ኤርትራዊ እንጂ ኡጋንዳውያን፣ ሩዋንዳውያን አይደለም ታ የማናውቀው ሀገር እንዴት ነው እኛ ወደዛ የምንሄደው? ኤርትራንን መሄድ ከተፈለገ ወደ ኤርትራ ነው የምንሄደው። ወደ ኤርትራ እንዳንሄድ ደግሞ ያው የያዘን ነገር አለ። እኛ የመጣ ነው በፖለቲካ ምክንያት ነው እና የፖለቲካ ጥገኝነት ጠይቀናል። ያለ ነው እንዴት ነው ወደዛ ሂድ የምትሉኝ ብለን ነው ሁሌ የምንከራከረው እንግዲህ ትላንትና የነበረው ያን የሚያሰማ ነው። ጓንዳ ኤምባሲ ላይ ሄደን ያሰማ ነው። መፈክሩም መቼ ነው ትሄዳላችሁ የተባለው? በዚህ ሶስት ወር ነው የተባለው። ከአሁን ጀምሮ ወደ ጓንዳና ሩዋንዳ ካልሆነ ደግሞ ወደ ሳሮኒ ምን ሊታሰሩ ነው የሚለው፣ ህጉ ጊዜው አልደረሰም ያለው ምን እንደሚያደርጉት እናየዋለን። ክቡራትና ክቡራን የረቡ ምሽት ዝግጅታችን ይቀጥላል። ወደ ቀሪዎቹ ዘገባዎች ከማለፋችን በፊት የምሽቱን ርዕሰ ወሬዎች እናሰማለን። የሐሰት ዜና እርኩሰት ነው ሲሉ አቡነ ፍራንሲስ የጋዜጠኝነት ሙያን ክቡርነት የሚያላብስ እውነትን የመፈለግ ሥራ እንዲገፉ ጋዜጠኞችን አሳሰቡ። የሐሰት ዜናን ማሰራጨት የተለዩ ፍላጎቶችን ተፈጻሚ ለማድረግ በፖለቲካ ውሳኔዎች ላይ ተጽዕኖ ለማድረግ፣ የኢኮኖሚ ፍላጎቶችን ለማሳካትም ሊውል ይችላል ያሉት የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ይህን የጻፉት በየዓመቱ በግንቦት ወር ከሚወጣው የቤተ ክርስቲያኒቱ ዓለም አቀፍ የኮሚኒኬሽን ቀን አስቀድሞ በላኩት መልእክታቸው ነው። ለዩናይት ስቴትስ መንግሥት ሥራ በከፊል መዘጋት አንዱ ምክንያት ለመሆን የበቃውንና ያነታራኪውን የኢሚግሬሽን ጉዳይ አስመልክቶ የዩናይት ስቴትስ ምክር ቤት አባላት የተለያዩ ሐሳቦችን እያንጸባረቁ ናቸው። ተቀናቃኝ የሪፐብሊካንና የዲሞክራት ፓርቲ የምክር ቤት አባላት መካከል ይህ የተባለው የልዩነት ሐሳብ የተሰማው ሁለቱ ወገኖች በጉዳዩ ላይ ሁነኛ መፍትሔ ለማምጣት ቃል በመግባት የመንግሥት ስራ ዳግም እንዲጀምር በተደረገ ማግስት ነው። የምክር ቤት አባላቱ የገቡት ቃል ከወላጆቻቸው ጋር በልጅነታቸው ወዲህ ወደ ዩናይት ስቴትስ መጥተው ላደጉ ነገር ግን ሕጋዊ ፍቃድ ለሌላቸው ስደተኞች ሕጋዊ ከለላ ለማበጀትና የድንበር ጥበቃን ለማጠናከር የሚሉ እርምጃዎችን ለመውሰድ ነው። ጠበቅ ያለው ድርድር አሁን ሊጀምር ይችላል ሲሉ የተናገሩት በዩናይት ስቴትስ የእንደራሴዎች ምክር ቤት አብላጫ መቀመጫ ያለው የሪፐብሊካን ፓርቲ መሪ የኬንታኪ ክፍለ ግዛቱ እንደራሴ ሚች መኮኔል ዛሬ እንደ አዲስ መጀመር እንችላለን። የተሻለውን ሁሉ እናደርግ ዘንድ ሁላችንም ራሳችንን እንድንጠይቅ እፈልጋለሁ ነው ያሉት። ሰለሞን ኮኔል በበጀቱ ውዝግቡ ሳቢያ ለቀናት በከፊል ተዘግቶ የቆየውን የዩናይት ስቴትስ መንግስት ስራ ከትላንት በስቲያ መልሶ እንዲጀምር ከስምምነት ላይ ከደረሰ በኋላ በሰጡት አስተያየት፣ ምክር ቤቱ የፊታችን የካቲት ወር መጀመሪያ ላይ ዳግም የበጀቱን ጉዳይ በሚነጋገርበት ወቅት የኢሚግሬሽን ሕግ ጋር በተያያዘ እንግልት ለገጠማቸው ለነኚህ ህጋዊ መኖሪያ ፈቃድ የሌላቸው ልጆች ጉዳይም ልባት የሚያስገኙን እኛ ህግ እንዲረቅ የሚል ሀሳብ እንደነበራቸው ተናግረው ነበር። የዩናይት ስቴትስ የመከላከያ ሚኒስትር ጂም ማቲስ ከሀገራቸው ከኢንዶኔዥያ ጋር ያላትን ወታደራዊ ትብብር ለማሳደግ ያላቸውን እቅድ አስታወቁ። ምን አይነት የትብብር ስራዎችን መስራት እንደሚችሉም የተሻለ ሀሳብ ያላቸው መሆኑን የተናገሩት አድማጮች፣ ለርዕሰ ዜናው የተዘጋጀው የተመደበ ክፍለ ጊዜ ብዙ ያበቃ። ፕሮግራማችን ይቀጥላል። አሉላ እናመሰግናለን ለርዕሰ ወሬዎቹ። አሁን በቀጥታ ወልዲያን ወደ ተመለከተው ዘገባ ይሆናል የምናልፈው። ወልዲያ ውስጥ በጥምቀት በዓል ቀናት የመከላከያ ሰራዊት አባላት ናቸው በተባሉ ታጣቂዎች በተከፈተ ተኩስ የተገደሉት የአቶ ገብረ መስቀል ጌታቸው አባት አቶ ጌታቸው ኃይሌና የታዳጊ ወጣት ዮሴፍ እሸቱ አባት አቶ እሸቱ ጀመረ፣ እንዲሁም የዮሴፍ አጎት አቶ ሀብታሙ ጀመረ ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ በዕለታቱ የነበረውን ሁኔታ አብራርተው የአድራጎቱ ተጠያቂዎች በአፋጣኝ ሕግ ፊት እንዲቀርቡላቸው ጠይቀዋል። ወደ ወልዲያ ደውሎ ያነጋገራቸው ሰሎሞን አባተ ሁለቱ አባቶች ከተናገሩት የተወሰነውን ቀጥሎ ያቀርባል። አቶ እሸቱ ጀመረ አቶ ሀብቴ እሸቱ፣ አቶ ጌታቸው ኃይሌ፣ እግዚአብሔር ጽናቱን ይስጣችሁ። በቅድሚያ እንግዲህ በዚህ ሰሞኑን ወልዲያ ውስጥ በተፈጠረው ሁኔታ አቶ እሸቱ ልጆን አጥተዋል። አቶ ሀብቴ ወንድምህን አጥተሃል። አቶ ጌታቸው ልጆን አጥተዋል። በዛ ላይ አቶ ጌታቸው ደግሞ ሌላ ሀዘን ላይ ነው የከረሙት። እንደሰማሁት ከሆነ አንድ ልጆም እንደዚሁ በቅርቡ በሕመም ምክንያት ማረፉን ሰምቼ ነበረ። እጅግ ከባድ ሀዘን ነው። ያላችሁበትን ሁኔታ ንገሩኝ። እንዴት እንደዚህ አይነት ሁኔታ ወልዲያ ከተማ ውስጥ ሊፈጠር ቻለ? እስቲ ልጆቻችሁን አስታውሱልኝ። ከአቶ እሸቱ ልነሳ። በመሰረቱ የኦርቶዶክስ ሃይማኖት በየአመቱ የምንናፍቀውን አመት በዓላችንን የጥምቀት በዓልን በየዓመቱ እናከብራለን። እስከሚደርስ ድረስ እንጓጓለን፣ እንናፍቀዋለን። ስለዚህ የሁለት ሺህ አስር የጥምቀትን በዓል አክብረን በማግስት ደግሞ የቅዱስ ሚካኤልን የመላእክተ አለቃ ቅዱስ ሚካኤልን ክብረ በዓል እናከብራለን። በምናከብርበት ሰዓት ልጄ ወጣት የተሸቱ ሰዓት አስፈቅዶኝ እሺ ብየው ክብረ በዓሉን ሊያነግስ ወደ ቅዱስ ሚካኤል ቤተ ክርስቲያን ከጓደኞች ጋር ሂዷል። ስንት አመቱ ነበረ ዮሴፍ? አስራ ሶስት አመት ነው። ክብረ በዓሉ እየተከበረ እያለ እኔ ጓደኞቼ ጠርተውኝ ጠበል ጻዲቅ ከመሸ ስለማላዳር እስታ ወተ ህጉን ሸሚቼ ጠበል ጻዲቅ ከጓደኞቼ ቤት ከመሼ ከባለ ቤቴ ጋር ወደ ቤቴ ህጅ መኖሪያ ቤቴን ሳልከም ተበራፉ ባጃጅ አጎቴሪ ዮሴፍ እሸቱ ተመቷል ሲባል እኔ ወደ እኔ ወደ ቤት መጥተው እኔን ይዘው ኢንተዲ ውስጥ እንደገና ደግሞ የሱ ታላቅ አለ ዳዊት ይሸጡ የሚባል እሱ ዳጃጅ ስላለኝ በሱም ነግረውት ሁለታችንን ወደ ተመታበት ቤት ቅዱስ ሚካኤል ቤተ ክርስቲያን ዝቅ ብሎ ጌሾ ተራ የሚባል ዝቅ ብሎ ህዛ ነው። ጓደኞቹ ጋር ያው የአጋዜ ሰራዊት ነው የሚባለው መከላከያ ሰራዊት እስላም ቀብር ይባላል። ከእሱ ከጫካ ላይ ተደብቀው እዛ በመውጣት እየዘለሉ ወደ ህዝበ ክርስቲያኑ አንደኛ አስለቃሽ ጭስ ወደ ታቦቱ ተኩሰዋል የሚባለው ካህናት እንደወደቁም ማስረጃ ትክክለኛ አለ። በዚያን ወቅት እነዚህ ህጻኖች ሲሸሹ እንደተመጣ እኔ ህጄ በአካል ያው ትን ያው ጊዜ ታላቁ ወንድሙ ዳዊት ሲሸሹ ቀድሞ ሂዶ ይበት ሲመለስ እኔም በመልሾ ኋላ ኋላ ስከተል እንደገና በሁለተኛ አስለቃሽ ጭስ እኛንን ጣሉነት ና ባለቤቴ ከኮብልስቶ ላይ ወደግ። እንደገና ያ በኦክሲጅን እንደገና አግኝተን ስንነሳ ከታች ወደ ሙጋጅ መታጠፍ ያለ አስፋልት ከዛ ላይ በሁለተኛ እንደገና ጥይት ይህኑ የተመታውን ሁለተኛ ደግሞ ተመታ፣ ከአስፋልት ላይ ወደቀ። ከዚያ የሀገር ያለህ በህግ አምራክ ሬሳ ያለን ሰብይ ጀርመ ሆስፒታል አለ። መቼም በዚህ ሁኔታ ድፍን አገር ነው የያዘ ነው። እየተከታተላችሁ እንዳላችሁት አቶ እሸቱ። እስቲ ወደ አቶ ጌታቸው ደግሞ ልመለስ። እስቲ እርስዎ ደግሞ ያስታውሱልኝ እስቲ ገብረ መስቀልም ያው ጥር አስራ ሁለት ቀን ሳነዘገሌላ በሚከበርበት ጊዜ ባህሉ ሳነዘገላ ባህል ነው፣ ሚካኤል ነው የሚካያለት ነው። ልጄ አቶ ገብረ መስቀል ጌታቸው እድሜው ሰላሳ ስድስት የሆነ የአንድ ሴት ልጅ አባት የሆነ አባት እናቱን የሚጦር ትጉ ሰራተኛና በአሁኑ ም ውስጥ ቢያንስ የአንድ ገዛጅ መኪና ባለቤት የሆነ እንደገና ሁለት ህንፃ አንዱ በጅምር ያለ አንድ አዳጋው አካባቢ ዲፕላስላን ያለው አሁንም ዲፕላስ ፍሪ የሚሰራ እየተዘጋጀ እያለ አሁን ዲፕላስቱን ደርሶ ያለ ታዳጊ ወጣት ነው። በመሰረቱ በጣም የሚያሳዝን ነው። ቤተ ክርስቲያን ቅዱስ ሚካኤል በማስገባት በሚሄድበት ጊዜ ከዚያ ሰቦት ቸኝቶ ምንም ነገር በሌለበት፣ በቃ አሁን ወደ ቤቱ ቤት በሚመለስበት ጊዜ መብራታዊ አካባቢ መኖሪያ ማለት ነው፣ እዚያ አካባቢ በመሰረቱ በጣም የሚያሳዝን ነገር ምንም ነገር ረብሻ በሌለበት ምንም ነገር በሌለበት የሆኑ መኪና ይሄ ምንድን ነው የሚባል መኪና በእሱ ሁለት ናቸው። አንደኛው ካቻሉቱ ሽፋን በመስጠት ከውስጥ ከከፈቱ በኋላ ቀጥታውኑ በአምስት ጥይት በልብ አካባቢ ታች ከንትኖ ምንድነው ይዙትም በአምስት ጥይት በቃ ከደብድቦ ምንም ነገር በሌለበት ምንም ነገር ረብሻ በሌለበት ቀጥታውን ሆነ ተብሎ በአምስት ጥይት ሰሞችም የሰው ልጅ አንድ ጥይት ከተመታ እንኳ በጣም ይከብዳል። በአምስት ጥይት ሆነ ተብሎ ሰብዊ ምድር ላይ የበለለበት ፋሲስት በእውነቱ እንደዚህ የሚያደርግ አይመስለኝም። እንደዚህ ያደረጉ በጣም የሚያሳዝን ከመከላከያ የመጡ እንደዚያ አድርገው ልጄን ቀዝተውታል። ስለዚህ ከወደቀም በኋላ

ስለሆነ ህዝቡ አጅቦን ጠጣውን ሬሳውን ይዘን በሚሄድበት ጊዜ ቀጥታውን ፒያሳ ስንደርስ ሸል ከሚባለው መዳጃ ማዳያ አካባቢ ላይ በቃ ህዝቡ የደረሰ ከቤተ ክርስቲያን ወደዛ ሲገባ ሳይት ላይ በቂስ በቃ ቀጥታውኑ ህብረተሰቡ ደግሞ አሁን በቃ እንዳይቀበር በቃ ከህብረተሰቡ ላይ ጠኩስ ተካሄደ። ከዛም በቂስ ጣፈነ እዛ በቃ ህብረተሰቡ እርስ በርስ እየተላቀር ሰዎች የተጎዱ ሰዎች አሉ። ከዚያም በኋላ የሆኑ ችግር ህብረተሰቡ ተመለሰ። እኔ የፈለገው የራስሱ መቃብር እዛ የተቆፈረበት ጉድጓድ እያለ እዚህ ሌላ በጣም የምለው ነገር የለም። እኔን ያለ ይቀሰል እኔን ያላለ በቃ የፈለገው ነገር ይሁና። አዎ እንዲህ አይነት ግፍ ደርሰብን፣ እንዲህ አይነት ግፍ ደርሶብኛል እና በጣም የሚያሳዝን በጣም የሚዘገንን ነገር ነው በእውነት የምትመለከቱት እንደ ኢትዮጵያውነታችን ተፍቆ ሌላ የውጭ ዜጋ እንደው ሆነ ተብሎ እንደ የውጭ ዜጋ እንደ እንትን ተደርጎ በልጄ ላይ የተወሰደው እርምጃ በጣም ያሳዝን ነው። እና ስለዚህ እኛ ባለፈው አንድ ሁለት ልጆች በሁለት አመት ውስጥ የዚያ የበሽታ ነው። እዚህ ሀዘን እየተቃጠሙ እያለ ሶስተኛ ደግሞ ሄነ ልጅ በቃ አለን ብለን የምንለው የምናምንበት በእውነት በጣም ታታሪ ልጅ ማንም ያውቃል ይህን ነገር የወዛያዝ ይመሰክርልኛል እና እንደዚህ አድርገው ባጭሩ ተስፈውታል እና እንዲህ አይነት አረመኒ ስርአት ነው የመሰረቱ በጣም ያሳዝን ነገር ነው። ይሄነ ነው እንግዲህ ስንት አመቱ ነው አቶ ጌታቸው፣ እርስዎ እድሜው ስንት ነው? ሰባ ሰባ መቶ ነው። እናቱ ደግሞ ሁለት መቼም ጥምቀት እጅግ የተከበረ በዓል ነው በመላ ሕዝበ ክርስቲያን ዘንድ እና እንዲህ አይነት የበረታ ኃይል በጥይት በጋዝ በዱላ የታጀበ ኃይል ጥቃት ለመክፈት እና እርምጃ ለመውሰድ የሚያስችል ሁኔታ ለመሆኑ ተፈጥሮ ነበር እንዴ? በዛ በከተራም ዕለት ይሁን በማግስቱ በሶስተኛውም ቀን ወጣቱም የፈልገው ለመት ወጣቱ የፈልገው ስራ ነው። ደግሞ ያ ስራ ብሎ ሊሆነ ይችላል። ወጣቱ ደግሞ ሊሸርፍር፣ የተለያዩ ሀገራዊ ባህላዊ መዝሙሮችም አሉ፣ ዘፈኖችም አሉ። እነዛ በበዓሌ ተጫውቶ ወደ ቤት ልግባ ባለበት

ህዝቡም የፈለገው ነገር ምን እንደሆነ እኮ ህዝቡ አስቀድሞ የጠየቀው ነገር ካለ በአግባቡ ወይ ሰላማዊ የሆነ መልኩ መመለስ ነበር። ህዝቡም እኮ በአይን ላፍር ነው ያለው፣ ሌላ ነገር የጠየቀው ነገር የለም። መከላከያ የሚያስፈልግ አይደለም። አቶ ገዱ አንዳርጋቸው ያፈረሙት ወይም ያላዘዙት መከላከያ ሰራዊት ከመከላከያ ሰራዊት መጥቶ እኛ ክልል ላይ የሚሰፍር ከሆነ አቶ እሸቱ እንደ አባት ልጁን እንዳጣ ሰው አቶ ገዱም ይሁኑ ወይም የኢትዮጵያ ጠቅላይ ሚኒስትር ወይም ፕሬዚዳንት አግኝተዋችኋል? እናንተን ባለስልጣናቱ በቀጥታ ደውለውላችኋል? አቶ ገዱ ወልዲያ ነበሩ። ቤታችሁ መጥተዋል? ጎብኝተዋችኋል? አቶ እሸቱ የክልሉ ፕሬዚዳንት መጥተዋል። እንደውም አቀብሬ ይገኛሉ ተብሎ ነበር ከቀብሩ ማሰብ የሚልኝም መኖሪያ ቤቴም ከኔ ማንም ከክልል ፕሬዚዳንት ጀምሮ እስከ ቀበሌ ያለ ማንም መጥፎ የጠየቀኝ አካል የለ። በስልክም ማንም አላናገሩትም። በስልክም ማንም ያናገረኝ አቶ ጌታቸው ስርሶ ጋር የመጣ ሀዘን የደረሰት ወይም በስልክም ቢሆን ያጽናናዎት ባለስልጣን አለ? ከፌዴራል ደረጃ ጀምሮ እስከ ክልል ድረስ። አቶ ገዱ በመሰረቱ መጥቶ ከቤታችን ድረስ አቶ ገዱ አጽናንተውናል። በጣም ነው አዝነው፣ ምን ብለው አልቅ ሰው በጣም ነው ያጽናኑን ማለት ነው። እዚህ ያሉ በዞን ደረጃ ሚሆን የከንትያ ሌላም አንዳንድ ነገሮች ያሉ ግን በምንም አይነት አንድ ነገር እንኳን ከደጃፋችን መጥተው የጠየቁንም ነገር የለንም። ያስማንንም ነገር የለም። በጣም የሚያሳዝ ነው። ይሄ ነገር ነው ዋናው ነገር በቃ ይሄ ከድርጊቱ አሉበት ማለት ነው። በምን ምክንያት እንደሰሩ በምን ምክንያት አኛ ድጋፍ እንዳልደረሱ፣ በጣም ያ በጣም ነው የሚያሳዝ ነው እና ስለዚህ አሁን ዋናው ነገር ምንድነው በፍቃርነትም ይሄ በማኪን የተደረው እንዲታወቅ ልን ዋናው ነገር በጌታኛው ሁሉ ጥለናል፣ ጠይቀናል። አቶ ገብሙ በምንም አይነት ተዳፍኖ የሚቀር ነገር የለም ይወጣል ነው ያሉነ። ስለዚህ ይህን ነገር መሳሪያ ኛ የምንፈልገ ምንድን ነው? ዳኝነት ነው። እጋ የሆነ ዳኝነት ያስፈልገናል። ይሄ ለሆነ ትም ነው። እነዚያ ሌሎቹ ግጭ ነው ብለዋሉ። በፌደራል ደረጃ ሆነ በማንኛውም በጠቅላይ ሚኒስትር በምንም በኩል ግጭ አንድም ነገር የደረሰምን ያጽናናምን ማንም የለ። ለመሆኑ እስቲ እናንተ የወልዲያ ሰዎች ናችሁ፣ መቼም ወልዲያ ወትሮ የምትታወቀው በሰላሟ በፍቅሯ ነው። በየአጋጣሚው ስሟ ሲነሳ የሚታወቀው ወልዲያ ከተማ ውስጥ ለመቃቃር የሚያደርስ የዘር ግጭት ላይ ሊወስድ የሚችል ማህበራዊ ግንኙነት አለ እንዴ? ዋናው ነገር ምንድን ነው? እዚህ መካጠር ምናምን የሚባል ነገር የለም። አብሮ ከመብላት አብሮ ከመጠጣት በሀዘን ሆነ በደስታም አብሮ ከመካፈል የተለየ ሌላ አንድም ነገርም የለም። ያው ቂም ዝሮ ዝሮ ቂም አይኖርም። ምክንያቱም የአማራና የትግራይ ህብረተሰብ በአብዛኛውም ባይሆን የተወሰነው የት ታጋብቶ በክርስትናም ተያይዞ ተሳስሮ፣ ማህበራዊ ኑሮ በጣም ተሳስሮ ነበር የሚኖሩ አሁን ይሄ ባልሆነ ለዘን በቃ ተነሳሱ ወደ ሌላ ወደ ችግር በቃ ሊፈጠር የቻለው እንደገና ንብረት ወደ ሞደም ሊመጣ የቻለው እዚያ ተነሳሱ ነው። እና ዞሮ ዞሮ እኛ ህብረተሰቡ ሳይሆን ተራ ያለው አመራር ችግር መሰለኝ። ተራ ያለው አመራር ነው፣ በቃ ይህን ሊያስል ይህን ብጥብጥ ሊያደርግ የቻለው ተራ ያለው አመራር መሰለኝ። አንደኛ በአመራር ላይ ያሉት አቅም ከዚያም ጀምሮ እስከ ከምት ያለው አቅም ያላቸው አረብ ከዚያል ብዬ ስና፣ እንደገና ደግሞ ይሄ የፌዴራል መንግስት ምናልባት የፌዴራል መንግስት አዞ እንደሆነ ነው የሚበላው። አሁን ይሄ መከላከያ ሰራዊት መጥቶ ህዝብ የአጋዜ ሰራዊት ተብሎ የተቀመጡ ማለት ነው። ይሄ እንደ የዓለም ህዝብ እንዲያቀለ ትግራችንን፣ የእኛም ችግር፣ የእኛን ሀዘን የአለም ህዝብ አውቆልን በቃ አገራችንን እንዲያውቅልንና ለማንኛውም ነገር ችግር አለ እንግዲህ ያው ለፍርድ እንዲቀርብልን ነው እኛ መንግስት ለፍርድ እንዲቀርብልን ነው። በቃ የምንፈልገው በቃ ለፍርድ ይቅረብልን፣ ይሄ ነው እንግዲህ። ይትልች ያለ አድማጮች ዝግጅታችን ይቀጥላል። አሁን በቀጥታ ወደ ሴቶች ሴቶችና ቤተሰብ እናልፋለን። አዘጋጇ ቆንጅታ የዚሁ ነው ያለችው። ቆንጅት በአሜሪካና ህዝቧ ፕሮግራምሽ በሴቶች ላይ የሚፈጸሙ ወከባዎችና የድፍረት አድራጎቶችን የሚቃወመው ሚቱ በሚል ስያሜ የሚጠራው ንቅናቄ ከየት ተነስቶ እዚህ ደረሰ በሚል የእነሱን እንቅስቃሴ የሚያወሳ ዘገባ ይዘሽ ነበር። በወቅታዊ ዘገባዎች ሳቢያ ታዲያ ለምሽቱ የአየር ጊዜ በመጣበቡ ለዛሬ ሊቀርብ አልቻለም። በሌላው ሳምንታዊ ዝግጅትሽ፣ ተከታዩ ዝግጅታችን ሴቶችና ቤተሰብ ግን በውጭ ያሉ ኢትዮጵያውያት ለወገኖቻቸው መብት ከበሬታ ያደረጉትን ትግል የሚዘክር መጽሐፍ ምረቃ ላይ ትኩረት አድርገሻል። ቆንጅት፣ መስመሩ ያንቺ ነው። አሉላ፣ አመሰግናለሁ። አዎ፣ በውጭ ሀገር የሚኖሩ ኢትዮጵያውያት ለኢትዮጵያ ሴቶች መብት ከበሬታ ለማህበራዊ ፍትህ ያደረጉትን ትግል የሚዘክር ታሪክ ያካተተ መጽሐፍ የፊታችን ቅዳሜ ይመረቃል። በዚያ ላይ ነው ያተኮርኩት በሴቶችና ቤተሰብ ፕሮግራም። የመጽሐፉ ርዕስ ስትራግል ፍሮም አፋር ይባላል። በእንግሊዝኛ የተጻፈ ነው። በግርድፉ ለተረጉመው ልሞክርና ትግል ከወዲያ ማዶ ደራሲዋ ከሁለት ዓመታት በፊት ከዚህ አለም በሞት የተለዩት ለትምህርት መስፋፋት ሲታገሉ የቆዩ ምሁር ለማህበራዊ ፍትህ ተሟጋች ለሴቶች መብት የሚታገሉ የነበሩት ዶክተር ማይገነት ሽፈራው ናቸው እዚህ ዋሽንግተን አካባቢ ተመስርቶ የሚንቀሳቀሰው ሴንተር ፎር ደ ራይትስ ኦፍ ኢትዮጵያን ወመን የኢትዮጵያ ሴቶች መብት ማዕከል መስራች ነበሩ በዝግጅታችን ዶክተር ማይገነት በተደጋጋሚ ቀርቦ ነበር። እስኪ ከድምጻቸው ቀን ጠባ አድርገን እናሰማ። ኢኮኖሚ ሁኔታም የፖለቲካ ሁኔታ መሻሻል አለበት። የመብት ጉዳይ የመንግስት በጣም ኃላፊነት አለበት። የታሰሩት ካለምንም ቅድመ ሁኔታ መፈታት አለባቸው። ሌላ ደግሞ የሀገር ሽማግሌዎች የሃይማኖት መሪዎች መናገር አለባቸው፣ ኢትዮጵያ የሰላም ሀገር እንድትሆን። ሰላም ማለት ጦርነት ማቆም ብቻ አይደለም። ሰላም ማለት ከረሀብ ከችግር ሰውን ማውጣት፣ ከድህነት ሰውን ማውጣት፣ በሰብአዊ መብት ተጠብቆ መኖር ማለት ነው። እነኝህን ነገሮች መንግስት ትልቅ ኃላፊነት አለበት። እንግዲህ የሚሆንበትን ሁኔታ ከተፈጠረ ስደት የሚወድ ሰው ማንም የለም። ሊቢያ ውስጥ ከጥቂት ዓመታት በፊት በኢትዮጵያ ስደተኞች ላይ በአሸባሪዎች አሰቃቂ ግድያ በተፈጸመበት ወቅት ከተናገሩት የተወሰደ ነው። ባጭሩ ዶክተር ማይገነት እንደሳቸው በውጭ ሀገሮች የሚኖሩ ሴቶች ለሀገራቸው ህዝብ፣ ለሴቶች መብት መከበር ያበረከቷቸውን አስተዋጽኦዎች መጽሐፋቸው በሰፊው ዘክረዋል። ከመካከላቸው አንዷ ታዲያ አይርላንድ ነዋሪ የሆኑት ዶክተር ፀሐይ ብርሃነ ስላሴ ናቸው። መጽሐፉን አስመልክቶ አስተያየታቸውን ጠይቄያቸው ነበር። ዶክተር ማይገነት የኢትዮጵያ ሴቶችን የመብት የልማት ጉዳይ የማሻሻልን ሁኔታዎች በትጋት የምትሰራው ልክ በስራው አለም ላይ ጠንክራ በምትሰራበት ደረጃ በዛ መልክ ነበር የምትሰራው። በስራው ዓለም ላይ የነበራትን ትኩረት እና የአሰራር ዘይቤ በትርፍ ሰዓቷ ላይ ስለ ሴቶች ጉዳይ በምታስበውና በምትሰራው ላይ በዛን አይነት ጥንካሬ የምትሰራ ሰው ነበረች። ለኢትዮጵያ ሴቶች መብት ስንሰራ የመጀመሪያ ማስታውሰው አዲስ አበባ ውስጥ የኢትዮጵያ ሴቶች ሪሰርች ሰራ። በተለይ ጉሌሌና እንደወጡ አካባቢ ላይ ምን አይነት ችግር ያለባቸው ሴቶች ነበሩ፣ እንዴት ቢደረግ ነበር የሚረዱት የሚል ሪሰርች ሰራል። እኔ ነበርኩ ሪሰርቹ እንደውም መራው፣ ግን ከሌሎች ሴቶች ጋር አዲስ ላይ አብረን ሰራን። ዲሲ ውስጥ ከመጣን በኋላ ደግሞ የኢትዮጵያ ሴቶች የመብት ደረጃ ምን ላይ ነው፣ ሴቶች በሴትነታቸው በእናትነታቸው፣ በህብረተሰብ ውስጥ እንደው ባለው ሁኔታቸው በአጠቃላይ ምን አይነት የኢኮኖሚና የፖለቲካ የሶሻል መብት ነበራቸው፣ እንዴት ቢደረግ ሊሻሻል ይችላል የሚለውን ሲሰሩም አብሮ ይሳተፍ ነበር። በሊቀመንበርነት እሷም ትመራው ነበር ዶክተር ማይገነት በጣም ከፍተኛ ችሎታ ስለነበራት አብረዋት የሚሰሩትም ሰዎች ጭምር የማስተባበርና የማቀነባበር ሁኔታዋ ከፍተኛ ነበር እና የሰው መብት ረገጣው የሴቶችን መብት አስመልክቶ እዛው ጋር እንዴት አድርጎ እንደሚሄድ ህብረተሰብ ውስጥ ይህንን መጽሐፍ እንዴት አገኙት? ዶክተር ጸሀይ መጽሐፉ በጣም ግሩም መጽሐፍ ነው። ሁለት ነገሮች በጣም አጠንክሮ የታየኝ ምንድን ነው? አንደኛ የሁሉም ሴቶቹ እዛ ድርጅት ውስጥ ያሉት አብረዋት የሚሰሩት ሴቶች ፕሮፌሽናሎች ናቸው። በብዛት በስራ መስክ ላይ በከፍተኛ ደረጃ የተሰማሩ ሴቶች ያላቸውን ኤነርጂ እዛ ላይ በከፍተኛ ደረጃ ጥፍቶ እንደገና ዚህኛውም ላይ ከዛ ባላነሳ ሁኔታ ሲሰሩበት እንደነበረ መጽሐፉ ይገልጸዋል። ቀላል ነገር አይደለም። ሁለተኛ የሴቶቹ የሚያመጡት የየራሳቸውን ችሎታና እውቀት በዚህ በሴቶች በሚሰሩት ላይ አውለውታል። በደንብ አድርገው ያንን አጣምሮ መያዙ ደግሞ ቀላል ሂደት አይደለም። ይሄንን አቀነባብሮ በጽሁፍ መልክ ይሄ ነበር ሂደታችን ብሎ ማቅረቡ ዶክተር ማይገነት ያደረገችው እዚህ መጽሐፍ ላይ ያለ ትልቅ ኮንትሪቢሽን ነው። አንዱ ይሄ ነው። ሌላው ደግሞ እውነትም ሰው ልጅ ከእውቀቱ በመነሳት ብቻ ሳይሆን ከራሱ ያጋጠመኝ ሁኔታዎች በመነሳት ይህን ነገር እኔም ቀብሼዋለሁኝ ከሚል አንጻር እንዴት አድርጎ ሴቶቹ በተለይ ስለ ራሳቸውና ስለ ሴቶች ማቀነባብ መቻላቸው በተገለጸው የህይወት ታሪካቸው ላይ ያለውን ሂደት ሲነግሩን ከራሳቸውም ከውስጥ ከአንጀታቸው እንደተነሳ ያስታውቃል። ለምን ቀምተውታል፣ አይተውታል። ያንን ደግሞ ወደፊትም አምጥተውታል በስራቸው ላይ እና ይሄንን ደግሞ ጥሩ አድርጋ በመጽሐፉ ላይ ሴቶቹን ታሪክ አወጥተዋለች ና በጣም ጥሩ አቀራረብ ይዞ መጥቷል፣ መጽሐፉ በዚህ ረገድ ነው የምለው። መጽሐፉ ሌሎችም አስተያየት የሰጡበት በተለይ ወጣቱን ትውልድ ስለቀደሙ ሴቶች ትግል ለማስተማር እንደሚጠቅም ነው አጥብቀው የገለጹለት። ወጣት ሴቶችን በአጠቃላይ ወጣቶችን ለማስተማሪያም ትልቅ ጠቀሜታ እንዳለው ልክ ነው። ትልቅ ዘመን የእነዚህን ሴቶች የሕይወት ታሪክ ፈልፍሎ ማውጣቱ ከምን ተነስተው ምን ላይ እንደደረሱ ደረስን፣ ለራሳችን እውቀት ያዝን፣ ለራሳችን ስራዎችን አግኝተናል እና ትናንትናል ትደላድረናል ማለትም ብቻ ሳይሆን ለሌሎች እንዴት አድርገን እንሰራለን፣ ለሌሎች እንዴት እናስባለን፣ ስለ ሌሎችስ ምን አይነት አስተሳሰብ እንዲኖረን ከሰው ጋር ተማክረን ተነጋግረን እናፈልቃለን የሚለውን ጥሩ አድርገው ተናግረውታል። ሴቶች እዚህ መጽሐፍ ላይ እንዲናገሩ ማይገነት ረድታቸዋለች ይሄ ይሄንን ሲያዩ አሁን በተለይ በዘመናችን ያሉ ሴቶች በተለይ ባለፈው ሀያ አመት፣ ሰላሳ አመት ውስጥ በደርግና በዚህ በአሁን በተያያዘው መንግስት ኢትዮጵያ ውስጥ ባደጉ እና በተወለዱ እና ባደጉ ሴቶች መካከል አማራጭ አስተሳሰብን ሊያገኙ ስለማይችሉ ጥሩ አድርጎ አማራጮችን ያሳያቸዋል። የሴቶቹ ታሪክ የሚሰሩት ስራ ስልታቸው ሁሉ እውነት ነው። ይሄ ከመጽሐፎ ኮንትሪቢዩሽን አንዱና ዋነኛው ነው። ጥሩ መማሪያ ነው የሚሆነው። አመሰግናለሁ ዶክተር ጸሐይ። አመሰግናለሁ ጸሐይ። ክቡራትና ክቡራን አድማጮች ለዛሬ ረቡዕ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራሟን አዘጋጅ በትዝታ በላቸው እና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ስርጭት ነው ቀጥሎ የሚቀርበው ምንያና በትረ እዚህ ስቱዲዮ አብረውኛሉ። መልካም ምሽት እንመኛለን። በሰላም ደሩ። Gida <laughs>